በአውደ ጥናቱ መገንዘብ እንደተቻለው ሁለት መሰረታዊ ተቃራኒ ሀሳቦች እንደተንጸባረቁ ነው። አንደኛው ወገን ከቡና ቀጥሎ ለሀገሪቱ ከአራት መቶ ሚሊዮን ዶላር በላይ የሚያስገኝ ሲሆን፣ በሌላ ወገን በኩል ደግሞ በጤና ላይ ያለው ተጽዕኖ ከባድ መሆኑንና አስታራቂ ሀሳቦች ሊፈተሹ ይገባል የሚለው ነው። መድረኩን ከመሩት ከአንደኛው ወገን ያነጋገርኳቸው ከአቶ አብዱልማሊክ አቡባከር በመጀመር ጫት ጥሩም ነገር አለው ጥሩም ያልሆነ ነገር አለው፣ የሚል አመለካከት አለኝ። አንድ ነገር ጫት ብዙ ጊዜ ከሰዎች ህይወት ጋር የቆየ ጉዳይ ነው። የእስልምና ሃይማኖት ወይም የክርስትና ሃይማኖት ይፈቅዳል ባንልም ከብዙ ረዥም ጊዜ ጀምሮ ያው ከሃይማኖቶች ስርዓቶች ጋር ተያያዥነት አለው። ኢኮኖሚያዊ ጠቀሜታ አለው። ባህላዊ ጠቀሜታ አለው። ስለዚህ ይሄ በአንድ በኩል ሆኖ ሳለ በሌላ በኩል ደግሞ ጥሩ ያልሆነ ነገርም አለው። ማለት ብዙ ጊዜ ጫት ጋራ የተያዙ ችግሮች አሉ ከጤና ጋር የተያዙ ችግሮች አሉ። እኔ እንግዲህ ያቀረብኩት እነዚህን ሁለት ጫፎች አንድ ላይ ለማምጣት ነው። በዚህ አይነት መልኩ ጥናቱ እንደ መፍትሔ ያስቀመጠ ካለ መፍትሔው ምን ሊሆናል ያል የሚለውን ነገር ለማየት ሞከርኩኝ። ምንድን ነው ያልኩት? ዝም ብሎ ማውገዝ፣ ጫትን ማውገዝ፣ ጫት የሚቅሙትን ሰዎች ማውገዝ የትም አያደርስም። ስለዚህ መጀመሪያ መፍትሔው ምንድን ነው ጫት ከሚያበቅሉት ጋራ ጫትን ከማብቀያው ቦታ እስከ መጠቀሚያው ቦታ ከሚያደርሱ ሰዎች ጋር ግልጽ የሆነ ውይይት ያስፈልጋል። አሁን ኤክስፖርት እናደርጓለን። እኛ የመጀመሪያ ቡና፣ ሁለተኛ በደረጃ ደረጃ ባይ ዘ ወይ ጫት ሁለተኛ ነው። ኦፊሻሊ ሁለተኛ ይባል እንጂ እኔን እስከሚገባኝ ድረስ አንደኛ ሳይሆን፣ ድህነት የሚያወጣን ነገር ከሰይጣን ርም ጋር መስራት ካለብን እንሰራለን። እኔ በኩል እምነት ነው። ሌሎቹ ድራጎች እኮ መንግስት ሪኮጎናዝ ያደረጋቸው እኮ አይደሉም። ሌላ ሀገር ማለት ነው፣ ኮሎምቢያ ምናምን እኛ እኮ በቃ ይሄዳል። ስለዚህ ይሄድ እስክንከለግ ድረስ ኤክስፖርት እናደርጋለን፣ ዶላር እናገኛለን፣ ኢኮኖሚያችንን ከልህነት እንወጣለን። እኔ ይህንን ነው ምለው። በዚያ በኩል ደግሞ አቶ ራስ ወርቅ አድማሴ በአዲስ አበባ ዩኒቨርሲቲ ሶሲዮሎጂ ዲፓርትመንት ተባባሪ ፕሮፌሰር የሚሉት ጫት የሚቀሙ ሰዎች ማለት አጥብቀው የሚቆሙ ሰዎች ጠዋት እንኳ ሲነሱ ጫት ካልቃሙ በስተቀር ወደ መታጠቢያ ቤት ሄደው መጸዳዳት እንደማይችሉ ስለዚህ ዓይን መግለጫ ሽንት ቤት መሄጃ አይነት ስም የሰጧቸው ጫት የሚቅሟቸዋሉ ጠዋጠዋል። በዚህ የተነሳ አሁን መሄድ ያለብን ጫትን እንደዚህ ባሉ ውይይቶች ለህዝቡ በማሰራጨት የጫትን ምንነት ማሳወቅ እና ግዱፎቹን እፊት አውጥቶ ማሳየት እና የሚመጣው ትውልድ እንዲጠነቀቅ ማረግ፣ አገራችንን ትውልድ አድነን አገራችንን ማዳን ማለት ነው። ጫትን ፈጽሞ በህግ ዛሬ እናቆመ በሚሉ ሁለት ጽንፍ አቋሞች መካከል ብዙ ሊደረጉ የሚችሉ ነገሮች አሉ። ጌታቸው ተድላ ጊዮርጊስ ለዶቸቬለ ራዲዮ ከአዲስ አበባ